ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የግብርና ተጠባቢዎችና የንግድ መሪዎች በዓለም አቀፍ የምግብ ተግዳሮቶች ላይ ለመምከር ሜልበርን ውስጥ ታድመዋል። ዓለም አቀፉ የክብ ጠረጴዛ ኮንፈረንስ የሚወያይባቸው ጉዳዮችም የግብርና ዘዴዎች፣ የአየር ንብረት ለውጥና የምግብ ብክነት ናቸው። የምድር ለድርቅና የአየር ንብረት ግለት ፈተና መደረግ ቁጥሩ እየናረ ያለውን የዓለም ሕዝብ እንደምን በቅጡ መመገብ እንደሚቻል ግዙፍ አስቸኳይ ምላሽ የሚሻ ጥያቄ ሆኗል። በዓለም አቀፉ ጉባኤ ላይ ተሳታፊ የሆኑ ወጣት ተናጋሪዎች የአየር ንብረት ለውጥን መከላከል አስቸኳይ ግብራዊ ምላሽን የሚሻ እንደሆነ ተናግረዋል። ሦስት ቀናት በሚፈጀው ጉባኤ ከታዳሚዎቹ አንዱ የሆኑት ስልሳ ስምንተኛው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በበኩላቸው በሚቀጥሉት ሰላሳ አምስት ዓመታት ውስጥ የዓለም ሕዝብ ቁጥር ዘጠኝ ቢሊየን እንደሚደርስና የምግብ አቅርቦትን ከፍ ማድረግንም ግድ እንደሚል ሲያሳስቡ በተሻሉ ዘዴዎች ተጨማሪ ምግብ ማምረት እንዳለብን ግልጽ ነው። አሁን የምናመርተው ምግብም እየተለወጠች ካለችው ምድር ጋር አብሮ የሚሄድ መሆን አለበት። በርካታ ገበሬዎች ቀደም ሲል የሚያመርቷቸውን አይነት ምርቶች አያመርቱም። ቀደም ሲል ለተለያዩ ጥቃቶች በቀላሉ አይጋለጡ የነበሩ እህሎች በአሁኑ ወቅት ይጠቁ ነው በሚያጠቋቸው ነፍሳት ሳቢያ ሳይሆን የአየር ንብረቱ ቅዝቃዜ እንደ ቀድሞ ባለመሆኑ የተነሳ ነው ብለዋል። አቶ ኬሪ አክለውም የሙቀት ሬኮርድ ለአየር ንብረት ግለት በቂ ተጨባጭ ማስረጃ መሆኑን ጠቅሰው ሁሉም ሰው የአየር ንብረት ለውጥን አስመልክቶ እርምጃዎችን መውሰድ እንደሚገባና ከምግብ ብክነት መቆጠብን እንደሚያሻ አሳስበዋል። የአውስትሬልያ የምግብ ባንክ ዋና ሥራ አስፈጻሚ ብራያን ካሲ በበኩላቸው በቂ ምግብ እየተመረተ መሆኑን ጠቅሰው፣ ሆኖም በርካታ ምግቦች ለቆሻሻ ጉድጓዶች እንደሚደረጉ አመላክተዋል። ባለፈው ወር ይፋ የሆነው የተባበሩት መንግስታት አንድ ሪፖርትም የዓለም ምግብ አጠቃቀም ስርዓትን አስመልክቶ ግንዛቤ በማስጨበጡ ረገድ ብዙ ሊሰራ እንደሚገባ አሳስቧል። የጉባኤው ተሳታፊ የሆኑት የቪክቶሪያ ግብርና ሚኒስትር ጄስሊን ሲመስ በፊናቸው ሸማቾች በግብርናና በምግብ መካከል ያለውን ግንኙነት ልብ እንዲሉ ሲጠቁሙ እንደ ግብርና ሚኒስትርነቴ ማናቸውንም ቪክቶሪያ ውስጥ ምግብ አምራች ኢንዱስትሪ ይደግፋለሁ፣ የቅጠላቅጠል ይሁን የቀንድ ከብት ኢንዱስትሪ የቪክቶሪያ አንዱ ማለፊያ መልካም ስም የሚነሳውም በንጹሕና አረንጓዴ ምግብ አምራችነት ነው ብለዋል። ዓለም አቀፉ ኮንፈረንስ አርብ ሴፕቴምበር ስድስት ይጠናቀቃል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.